የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል። የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆኑ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ።

ዓላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የመጋለጥ ስራ መስራት መቻል አለባቸው ለዛ ተባባሪ መሆን የለባቸው። ሙሉ ዘገባውን ይዘናል። በሌላ ዘገባ የኦጋዴን ብሔራዊ ነፃነት ግንባር ኦብነግ ኢትዮጵያ ገባ። ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና

የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።

የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋው እና ጽዮን ግርማ አብረን ከአድማስ ስንሻገርንላችኋለን። ጋቢና ቪኦኤ ክሮስ ቦንደሪስ ቱጌዘር

ወደ መጀመሪያው ዘገባችን የምናልፈው የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆነ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። ሰላምን ማደፍረስ ለሚጥሩ ኃይሎች ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁ አሳስበዋል። አስቴር ምስጋናው ተከታዩን ይዛለች።

በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ሕይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዶክተር ሂሩት ወልደማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋሀኝ ገፋሀኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ሕይወት ሲያልፍ በሰላሳ አራት ተማሪዎች ላይ ደግሞ

ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወክ ስራ የሚሰሩ አካላት ናቸው

ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች የተፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው በተፈጠረው ችግር የሕይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሐዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫቸው ወደ አማራ ክልል የሚመጡ የየትኛውም አካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ

አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል። አላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው የሚያደናቅፋቸው፣ በውስጣቸው ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የመጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው። እርስ በእርሳቸው ተማሪዎች መጋጨት የሌላ አካል እቅድን

ፈጻሚ ከመሆን መቆጠብ አለባቸው የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲ ማህበረሰብ ጋር ከህብረተሰቡ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድመው መረጃ በመስጠት የሚሆን የችግር አፈታቱ ተባባሪ እንዲሆኑ

መደረብ መሆን አለባቸው። ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ ለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች፣ በከተማዋ ነዋሪዎች፣ በሀገር ሽማግሌዎችና በልዩ ሀይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዚዳንት ዶክተር ደሳሌ መንገሻ ይናገራሉ። በየዩኒቨርሲቲው ዜጎች ለተማሪዎች በእጅ ጥበቃ መደረግ አለበት። ዩኒቨርሲቲ ውስጥ ተማሪ መሞት የለበት። ከዛ በኋላ የጎንደር ከተማ ወጣቶችም የሃይማኖት አባቶችም መጥተው ነበር።

ተረጋግተና ያመሸጡ ትናንት ነው ጉዳት የደረሰባቸው ነበር። የተወሰነ ዎቹ ታክሞ ተመልሶ ያለ ኮላል ጉዳት አሁን እንግዲህ የፌዴራልን የክልሉ ልዩ ኃይል ፖሊሶች ማለት ተቀላሽ ሰው እየሰሩ ነው። የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ። ከእናት ከአባቶቻቸው ጋር እንዳሉ አርገው እንዲያውት ነው ምንም አይነት

እንኳን እና ሌላ የሰላም እና ንትን ዝንብ የማያርፍባቸው መሆኑን እናረጋግጣለን። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዚዳንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ

ፈቀደ። በሶማሌ እና በኦሮሚያ ክልሎች አዋሳኝ ስፍራ የተገኙ የጅምላ መቃብር ከዓመታት በላይ ጀምሮ ስራ ላይ የዋለ እንደሆነም ፖሊስ አስታውቋል። መለስካቸው አምሃ ተከታዩን ዘገባ ልኳል። ፖሊስ የሶማሌ ክልል የቀድሞ ፕሬዚዳንት አቶ አብዲ መሐመድን የክልሉን ፖሊስ ኮሚሽነር ፈሪሃን ጣሂር፣ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም የዲያስፖራ ጉዳዩን ኃላፊ አቶ አብዱራዛቅ አሚንን በተመለከተ የጀመረው ምርመራ

አሁንም ከፍጻሜ እንዳልደረሰ አስታውቆ ተጨማሪ ምርመራ ጊዜ እንዲፈቀድለት ለፍርድ ቤቱ አመልክተዋል። እንደ ፖሊስ አገላለጽ ከሆነ በኦሮሚያና በሶማሌ ክልል መካከል በሚገኝ ስፍራ የሁለት መቶ ሰዎች አስከሬን መገኘቱን ባደረገው ምርመራ አረጋግጧል። ይህ የጅምላ መቃብር ግን ስራ የጀመረው ወይም ተጠርጣሪዎቹ ለዚህ ተግባር ማዋል የጀመሩት ከሁለት ሺህ ሶስት ዓመተ ምሕረት አንስቶ እንደሆነም ፖሊስ አስረድተዋል።

ፖሊስ ሌሎችም አከናውኛቸዋለሁ ያላቸውን የምርመራ ስራዎች ከዘረዘረ በኋላ አያሌ ያልተጠናቀቁ ስራዎች ከፊቱ እንዳሉም ተናግረዋል። ከምርመራ ስራው ውስብስብነት፣ ወንጀሉ ከተፈጸመበት ስፍራ ስፋትና አስቸጋሪነት አኳያ ፍርድ ቤቱ የ14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክተዋል።

የተጠርጣሪ ጠበቆች በበኩላቸው የፖሊስ ጥያቄ የተደጋገመና ሰራሁ የሚለውም ተመሳሳይ ስለሆነ ፍርድ ቤቱ ጥያቄውን ውድቅ እንዲያደርገው ጠይቀዋል ፍርድ ቤቱ የሁለቱንም ወገን ክርክር ከመረመረ በኋላ ለፖሊስ የጠየቀውን የ14 ቀን ጊዜ ሰጥቷል ለኅዳር 27 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

የቤንሻንጉል ጉምዝ የያሶ ወረዳ ነዋሪዎች ሐሙስ ማታ ተደራጅተው በሚንቀሳቀሱ ቡድኖች ሰዎች በጅምላ መገደላቸውን ገልጸዋል። የቤንሻንጉል ጉምዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሰው አፈንጋጭ የኦነግ ታጣቂዎች ናቸው ይላል። ኦነግ በክልሉ ምንም እንቅስቃሴ እንደሌለው ገልጸው ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ይላሉ። ሙክታር ጀማል ዝርዝር ዘገባ አለው።

በቤኒሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታም በቡድን ወደ ሰላሳ ሰባት የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ ታጠቁ ሰዎች ድምፅ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት። ብዙዎቹ ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምፅ ያናገራቸው ሰዎች ገልጸዋል።

ምን ሁኔታ አለው? እኛ ታፍነን ነው ያለን። ምን እኛ ሁኔታችን፣ ኦሮሞዎች አሁን ሁሉም አልቀዋል። ኦሮሞ ቢሉት አሁን ሁሉ በአንድ የተሰበሰቡት አሁን ነጡ ሁሉም አልቀዋል። ማነው የሚጨርሳቸው? ምንድን ነው የሆነው? እስቲ ያው አንዳንድ ሰው እንግዲህ በጎጃምነት መጠን ነው እንግዲ መጣው ሚለጉኛም ዛንም ምንድን ነው ምክንያቱ? ከምን የተነሳ ነው? ምንድን ነው? እስቲ የሰሙት ንገሩ። ምን ምክንያት ምን ምክንያት? ዝም ብሎ ነው እንጂ ምን ምክንያት ምን አላቸው

ምክንያት ምንም የላቸውም። አሁን አንድ ጊዜ አስራ ስምንት ሰው ሞተ ኦሮሞ አንድ ተገብቶ ሲቀመጡ አንድ ላይ ደግሞ ስምንት ሰው ሞተ ይባላል። እነሱ አንድ ላይ ደግሞ ሀያ ሰባት የሚላሉ እኛ እንግዲህ በወሬና በእንትን ነው እንጂ ያው አያ ጋሪና በአምቡላንስ ነው ወደ ጫካ ይችላሉ ወሬ ሚቀመ

ማን ነው እንደዛ የሚያደርገው ምን አይነት ሰዎች ናቸው ይሄንን በተመለከተ የሰሙት ነገር አለ ወይ ደግሞ ለማየት እድል እንዴት ሆነው እድል ያገባሉ ሁሉ እዚም እኮ የስቴሽን መውጫ እንኳን አጠል ነው እንትን ያለ ያው አንድ ሰው እንግዲህ እንደ ጎጃሜ ትንሽ አንድ አንድ ዝ ጓደኛላችሁ ለነሱ ያለ ነው እ ምን እንዴት ያለ እድል አላቸው ያው ጉሙዞች ናቸው ወጣትና የመንግስት ሰራተኛ ትላልቆች ናቸው ይሄ ሁላ የሚሰሩ ከምን የተነሳ ነው የሚመስሉት ምንድን ነው የሚሉት ነገር እኛም እኮ ግራ ገብቶናል በቃ እንዳውጣ ሁለት አውጣው በቃ እኛ ኦሮሞን አንፈልግም ነው ኦሮሞ አንፈልግም

እኛ በራብ እና በጣም ነው አሁን እኛም፣ አሁን ከቦን በቃ አሁን እየተካሄደብን ነው የሚሉትን። ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣን እና የጸጥታ አካላት ጭምር ነው ነው የሚሉት። ትላንትና ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ እንደ ሞተ ሰው አድፍጬ፣ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባውት ያሉኝ ሰው ግድያውን ሲያከናውኑ የነበሩት በአይንም አውቃቸው

የጸጥታ አካላት ጭምር ናቸው ሲሉ በስም ይጠቅሳሉ። ገመቹ ባንጋ፣ በቀለ ዳኘው፣ አድማሱ ጂካራ፣ አስተዳደራቸው ደግሞ በቀለ ጨፌ፣ በአጠቃላይ የአስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎቹን የገደሉት። ይህ ሰው በትላንትናው ዕለት በተጨማሪ ጥቅ ከቤተሰብ ውስጥ በገፍ የተገደሉ ሰዎችን

ከነ ቤተሰቦቻቸውና ቁጥር እየጠቀሱም ይናገራሉ። ኦላና ሉባ ማቲ ሙሉ ኦላና ሉባ ሙሉ ቤተሰብ ሶስት ሰውን የሞተው በጣሳ ሐብቴ ከነ ሙሉ ቤተሰቦቹ አምስት ሰውን የተገደለው። ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርጳ ከነ ቤተሰቡ አስራ አንድ ሰውን የተገደለው። በሺህ ሀቡሼ እናት ናት፣ ከነ ስምንት ቤተሰብ ተገላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው

ታሽገው እየተገደሉት ከአይነት አንጎዳ መቺ ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ ነፍሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ። ወጣቶች በቅርብ ገንዘብ ሲታደልላቸው ነበር።

እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት። የወረዳውን የጸጥታ ሁኔታም እና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናግሬያቸዋለሁ ነው

ከአንድ ቤተሰብ ስምንት ሰው የተገደለበት አቶ ፈይሳ የሚባሉ ሰው ትላንት ማታም ወደ ሰላሳ የሚሆን ሰው የተለያየ እዛው ባሉበት እንደ ሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና

የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይህም በተመለከተ ምን ያውቃሉ? አይ እኔ አላውቅም። እስኪ ይሄ ያህል ከተማዎች የተፈጽሙ ድርጊት ወይም እስካሁን ድረስ እኔ ጸጥታ ያካለንም ይሄን ነገር ሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነች ጉዳይ የለም። ጉዳይ ያ ሰው ለምሳሌ ጎድሌ የሚባል ጎጥ ያውቃሉ አይደል? ጎድሌ ጎጥ እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ

ቀጥታ ሁኔታን በተመለከተ ምንድን ነው ያለው? በአሁን በአጠቃላይ በአጠቃላይ በአሁኑም በአሁኑ ሰዓት ባለው ያሶ ዙሪያ ሰላም ነው። እንግዲህ አንዳንዴ በወሳኙ አካባቢ ላይ ነው አንዳንድ ግጭቶች፣ አንዳንድ ስጋቶች አሉ። በቃ በአጠቃላይ በዛ ላይ በኦሮሚያ የሚወርድ ስነት አጠገች ወቀ ስጋት የሚያሳድረው በማህበራት አይነት ስጋ፣ ለምሳሌ ከዚህ ቀደም የቤንሻንጉል ክልል ብሔራዊ መንግስት

ከፌዴራል መንግስት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የምንወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ? በኛ አካባቢ የለም። እኛም የታጣቂ ሰው የለም። በኛ አካባቢ ታጣቂም የለንም ጀኔራሎ። በኛ አካባቢ በእኛ ክልልም ሆነም በእኛ ዞንም እንደዚ አይነት ታጣቂ የተታጣቂ ሰው የለም። የተያዘ ነው የለም

የአካባቢውን ሰላም የክልሉ አለመረጋጋትና ለሰው ህልፈት የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፍተኛ ችግር እየፈጠረባቸው መሆኑን ገልጸዋል። እዚህ አካባቢ በምዕራብ ቀጠና ጋር እየተንቀሳቀሰ ያለው የኦነግ አፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት እየሆኑ ነው ያለው መንገዶች በመዝጋት አስፈላጊውን የሆነ የሰብዓዊ እርዳታ ለማድረስ መንገድ እየዘጉ ስለሆነ

እዚያ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ቅሬታ ውስጥ ነው ያለው። የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል። እሳቸውም በአካባቢው እየተባባሰ ያለው ችግር የአሁን ሳይሆን የቆየ መሆኑን የገለጹት በመቀጠልም ኦነግ ምንም አይነት እንቅስቃሴና

ፖለቲካዊ አላማ ቤኒሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት አቶ ዳውድ። ይህ ሁሉ ቅንጅት ከየት እንደሚመጣ አሁን ያቡል ሱዳን ውስጥ የሚደረገው ሰልጠና ሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዲሁ የአደባባይ የሚሰጥ ነው። ይህንን ለመቸሸፋፈን

የኦሮሞ ነፃነት ግንባር ስም እና የኦሮሞ ነፃነት ስም በማስታት ብቻ ማምለት አይቻልም። ይሄ ነው። ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ የሟቾቹም ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም። ትናንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ

ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ። የግንባሩ ሰራዊት ከአስመራ በኢትዮጵያ አየር መንገድ አውሮፕናል ወደ ኢትዮጵያ መሄዱን የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሰለሞን አባተ ተጨማሪ ይዟል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ

ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግሥት ጋር አስመራ ላይ በገባው ውል መሠረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል።

የሻባይት ዜና እንደሚናገረው የኢትዮጵያ መንግሥት የሀገሪቱን ሕገ መንግሥት እንደሚያከብርና የኦጋዴንን ችግር ከስረ መሠረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሔ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አይሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ዛሬ ማምሻውን ለሶማሊኛ ዝግጅት ክፍላችን ዘጋቢ ሃሩን ማሩፍ ነግረውታል።

በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግስትና ሕዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለስልጣናት የሞቀ አቀባበል ተደርጎላቸዋል። ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአይሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሂርሞጌ በእውኑ የሞቀና የደመቀ ነበር

በር ብለውታል አቀባበሉን። ከኤርትራ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሄርሞጌ ተናግረዋል። ኦብነግ ላለፉት ሰላሳ አራት ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሄ እስኪገኝ

ትጥቅ ስለ መፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል። ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ፣ የራሱን ጉዳዮች ራሱ ሲወስን፣ የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ የተጓዘች በመሆኗ የክልሉ መንግሥት በሶማሌ ህዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም።

የሶማሌ ህዝብ ተመልሶ ይዋሃላል። አስተዳደሩና ኦብነግ እጅ ለእጅ እያያዛሉ። ከቀድሞ መከፋፈል ወጥተናል፣ ወደኋላ ኋላ ጥለነዋል። ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሙዓሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር። የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ እና ዝም ብሎ ተመንጃ ማስቀመጥ ሳይሆን የነበሩትን ችግር ተናግረው

አንድ ቁጥሩ አንድ ቁጥሩ ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝ ነው መጀመሪያ ዋና አላማዎች እንጂ ጠመንጃ አስቀምጣችሁ በሰላም ድሩ ማለት አይደለም። ያ የተዋገረው ለነት ፍቺ ዲሞክራሲ እና ያላቸውን መብት እንዲከበርላቸው እና የራሳቸውን ነው እንጂ እና መጀመሪያ የነበሩትን ችግሮች የጋራ መፍትሄ መገኘት አለባቸው ነው ብለን ዝም ብሎ ጠመንጃ አስቀምጦ

ኦጋዴን ብሔራዊ ነፃነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሦስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሠራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር።

አንዱ በውጭ ስጋት በሶስት አቅጣጫ ነው። ስጋት ያለው በኢትዮጵያ በኩል አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ ኦብነግ የሶማሌ አከራሪ

ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባረ ጋር ሆኖ ኢትዮጵያን የወጋ ታላቁ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ ዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ

በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። በበንገጠል አከራለ በሁሉም አንጻር በጥንቃቄ ልና የምንገባ ነው። አንዱ ስጋታችን በዛ በኩል የሚመጣ ነው። አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ሀይል ሆኗል። ይህን እንዴት ያዩታል? እርሱ በግልጽ መናገር መሳሪያ ያስቀምጧል በይፋ

እሱም እሱን ብቻ አይደለም የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተን የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም። ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ሕዝብ ራሱ የወስን ነው የሚለው

ወደ አቶ ሐሰን አብዱላሂ ልመልሳችሁ። በኢትዮጵያዊነት ጥያቄ ላይ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው? አቶ ሰለሞን በጣም ጥሩ ጥያቄ ነው እያ

የራሱን እድል የራሱ እንዲወሰን እና ሕዝቡ ተጠይቆ እድል ተሰጥቶ ኢትዮጵያዊ ነን ካለ እኛም ችግርን ያለን እና ሕዝቡ እንድጠየቅ ሕዝቡ እድል እንዲሰጠው ከራቦች ተዘብሮ ብዙ ጊዜዎች በመገናኛ ዘዳዎች እንደሚሰሩ ሕዝቡ ጥያቄዎች አሉ፣ ቅሬታዎች አሉ፣ ተጨቁነናል፣ ተገስናል፣ ተረግጠናል፣ ክሲ ያላገኘንም ከተለያዩ ኢትዮጵያ ገዢ መሪዎች እና ሕዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኙ ነው እንጂ

ምተው ህዝቡ ነው። ምተው ህዝብ ጉዳይ ስለሆነ ህዝቡ የራሱን እድል ራሱን እንዲወስድ ነው ዋና አላማቸው። በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት እውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ ቀድሞው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ።

ሻለቃ ዳዊት የቀድሞው ዲፕሎማትና የመንግሥት ባለሥልጣን አሁን የግጭት ጉዳዮች ተንታኝና መፍትሔ ተቋሚ ተነስ ግደለው፣ ቁረጠው፣ አጥፋ፣ ቀጥቅጠው እስካላሉ ድረስና አማራጩ ለዚህ ህዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው። እን ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደ ቅድመ ሁኔታ ማስቀመጥ አስፈላጊ ነው ብለው ያምናሉ። እሺ፣ አሁን ለምሳሌ ኦብነግን እንውሰድ። ኦብነግን የወሰድን እንደሆነ

እስከ ትላንትና እስከ ትላንት ወዲያ ጽሑፋቸው ጉግል ቢደረግም ይታያል፣ በሩቱም በየቦታም ይወጣል። ኢትዮጵያ ኮሎኒያሊስት ነች፣ ኢትዮጵያ ጨቁነናለች፣ ከኢትዮጵያ ነጻ መውጣት አለብን፣ ትግላችን የነጻነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ

ኮንሲስተንትሊ ሶማሌ ነጻ ከወጣችበት ጊዜ ጀምሮ ይሄን ሲናገሩ በተግባርም ሲያሳዩ የነበሩ ሀገሮች ናቸው። መቶ ሀምሳ ሺህ ወታደር የኢትዮጵያ ወታደር ሞቷል በእነሱ ወረራ ምክንያት። ከዛ ወዲያው እንኳን ሲያድ ባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ያልቻለ በአንድ ጽሁፍ ላይ ማስረጃውን አቅርብ ያለሁኝ ከዚህ ግሩፕ ጋር አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል።

እነሱ ራሳቸው ኢትዮጵያዊነትን አልተቀበሉም ከአፋቸው ይናገሩት እንጂ ጽሁፋቸው በሞላ የሚያሳየው ይሄንን ነው። ስለዚህ ይሄ በኮንዲሽን መግባት ያለበት አለ። ቅድመ ሁኔታ ሊገቡ አይችሉም። ኢትዮጵያ ውስጥም ኦፐሬት ማድረግ አይችሉም። ያን አቋማቸውን በግልጽ አውግዘው ኢትዮጵያዊያንን ብለው ከገቡ ኦፍኮርስ ኢትዮጵያውያን ናቸው። በእርሶ እምነት የግድ ኢትዮጵያዊነትን በቅድሚያ መቀበል አለባቸው ነው የሚሉኝ? ኢትዮጵያ ውስጥ ገብተው ለመነቃነቅ

አይደለሁም፣ እኳ እነሱ ናቸው እኮ። ኢትዮጵያዊ አይደለህም አይደለሁም ብለህ ኢትዮጵያን ስትታገል የነበርክ ኢትዮጵያ ውስጥ መግባት ትችላለህ እንዴ? የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል መሐመድ ኦማን ኦስማን ነበር።

Chicken care

የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪይን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አድራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።

Kun radio sa